የፌዴራሉ ጠቅላይ ፍርድ ቤት የቀድሞው የኢትዮጵያ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ያቀረቡትን የዋስትና ጥያቄ ያዘለ አቤቱታ ከመረመረ በኋላ በሰጠው ብይን፣ ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ስርዓት ችሎት ያሳለፈውን ውሳኔ በማጽናት ወስነዋል። የጠቅላይ ፍርድ ቤቱን ውሳኔ ያብራሩት ዳኛ በስር ፍርድ ቤት የተሰጡ ቀደም ያሉ ውሳኔዎችንም አስታውሰዋል። በዚህም መሰረት የመጀመሪያው የዋስ መብት ጥያቄ በተደራራቢ ወንጀል ክስ ምክንያት ውድቅ ተደርጎ እንደነበረ ጠቅሰዋል። አንደኛና ሁለተኛ ክሶች ውድቅ ከተደረጉ በኋላ የቀረበው የዋስትና መብት ጥያቄ ደግሞ ፍርድ ቤቱ ተጠርጣሪው የዋስ መብቱ ቢጠበቅላቸው በተፈለጉ ጊዜ ፍርድ ቤት ላይ ቀርቡ ይችላሉ በማለቱና ና የቀረበባቸው የሕገወጥ ጦር መሳሪያ በመያዝ ክስም ቢያንስ በስምንት ዓመት እስራት የሚያስቀጣ በመሆኑ ውድቅ መደረጉን ጠቁመዋል። በዚህም መሰረት የፌዴራል ጠቅላይ ፍርድ ቤት የቀደመውን የልደታ ከፍተኛ ፍርድ ቤት ውሳኔን ማጽናቱን ተናግረዋል። የአቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ ይህ የጠቅላይ ፍርድ ቤቱን ውሳኔ በማስመልከት ለአሜሪካ ድምጽ በሰጡት አስተያየት በውሳኔው ያደረባቸውን ቅሬታ አመልክተዋል። ሸኪመኒ ሙርቲ ኦላናቲስ ከወሊገላቲስ ነሚኩን ምርጎቢት ሎበ ምልቁ ደንዳ ሀንጀሩ የከፍተኛውና ጠቅላይ ፍርድ ቤቶቹ ጥርጣሬ ይህ ሰው በዋስ ቢለቀቅ ሊያመልጥ ወይም ሊሰወር ይችላል የሚል ነው። አቶ ታዬ ደንዳአ በመገናኛ ብዙኃን ዘንድ የሚታወቅ የሕዝብ ተወካይና ራሱን ደብቆ መኖር የማይችል ሰው መሆኑን ሁሉም ሰው ያውቀዋል። እኔ የሕግ አዋቂ አይደለሁም። ሆኖም የተላለፈው ውሳኔ ከዚህ ጋር ሲተያይ የሚጋጭ ይመስለኛል። እኛ የዋስ መብቱ ይጠበቅለታል ብለን በመጠባበቅ ላይ ነበር። የፌዴራሉ ጠቅላይ ፍርድ ቤት ቀደም ሲል ከፍተኛ ፍርድ ቤቱ የሰጠውን ውሳኔ ነው ያጸናው። ጥቅምት ስምንት የሰነድ ማስረጃ አቅርቦ ራሱን እንዲከላከል ቀጠሮ ተሰጥቶት ነበር የቆየው እንደ ንጹህ ሰው ሊታይ ይገባው ነበር። በግሌ በውሳኔው አዝኛለሁ። ወይዘሮ ስንታየው የአቶ ታዬ ደንዳ ቤተሰብ በእሳቸው ገቢ የሚተዳደር እንደነበረ ገልጸው እሳቸው በወንጀል ተጠርጥረው በቁጥጥር መዋላቸውን ተከትለው ይኖሩ በነበረበት አካባቢ ባለ የጸጥታ ችግር ሳቢያ ከአገር ቤት ወጥተው ከቤተሰቡ ጋር አብሮ ይኖሩ የነበሩ የቅርብ ዘመዶቻችን ጭምር ማስተዳደር ባለመቻላቸው ለመበተን መገደዱን አክለው ተናግረዋል። አቶ ታዬ ደንዳ ባለፈው ታህሳስ 1 ቀን 2016 ዓመተ ምህረት በማህበራዊ መገናኛ ብዙሃን ጠቅላይ ሚኒስትሩን የሚተቹ ይዘት ላላቸው ጽሁፎቻቸውን ካጋሩ በኋላ በቁጥጥር የዋሉ ሲሆን ያንን ተከትሎ ከቀረቡባቸው ሶስት ክሶች ሁለቱ በፍርድ ቤት ውድቅ ሲደረጉ ህገወጥ የጦር መሳሪያ በመያዝ ክስን በተመለከተ የቀረበባቸው ሶስተኛ ክስ የሰነድና የሰው ምስክር አቅርበው ራሳቸውን እንዲከላከሉ ለጥቅምት 8 2017 ዓም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ችሎት ቀጠሮ ይዟል። ለአሜሪካ ድምፅ ገልሙዳዊት ከአዲስ አበባ።